መጽሐፈ ሳሙኤል ካል ምዕራፍ ሃያ አራት። ደግሞም የእግዚአብሔር ቍጣ በእስራኤል ላይ ነደደ። ዳዊትንም ሂድ እስራኤልና ይሁዳን ቊጠር ብሎ በላያቸው አስነሣው። ንጉሡም ኢዮአብንና ከእርሱ ጋር የነበሩትን የሠራዊት አለቃዎች የሕዝቡንም ድምር አውቅ ዘንድ ከዳን ጀምሮ እስከ ቤርሳቤህ ድረስ ተመላለሱ፣ ሕዝቡንም ቍጠሩአቸው አላቸው። ኢዮአብም ንጉሡን የጌታዬ የንጉሥ ዐይን እያየ አምላክህ እግዚአብሔር ዛሬ ካለው ሕዝብ መጠን በላይ መቶ እጥፍ ይጨምርበት፤ ጌታዬ ንጉሥ ግን ይህን ነገር ለምን ይወዳል? አለው። ነገር ግን የንጉሡ ቃል በኢዮአብና በሠራዊቱ አለቆች ላይ አሸነፈ። ኢዮአብና የሠራዊቱ አለቆችም የእስራኤልን ሕዝብ ይቈጥሩ ዘንድ ከንጉሥ ዘንድ ወጡ፣ ዮርዳኖስንም ተሻገሩ። በጋድ ሸለቆ መካከል ባለችው በኢያዜር ከተማ ቀኝ በኩል በአሮኤር ላይ ሰፈሩ። ወደ ገለዓድም ወደ ተባሱን አዳሰይ አገር መጡ። ወደ ዳንየዓንም ደረሱ። ወደ ሲዶናም ዞሩ። ወደ ጢሮስም ምሽግ፣ ወደ ኤዊያውያንና ወደ ከነዓናውያን ከተሞች ሁሉ መጡ። በይሁዳም ደቡብ በኩል በቤርሳቤህ ወጡ። በአገሪቱም ሁሉ ላይ ተመላልሰው ከዘጠኝ ወርና ከሀያ ቀን በኋላ ወደ ኢየሩሳሌም መጡ። ኢዮአብም የሕዝቡን ቍጥር ድምር ለንጉሥ ሰጠ። በእስራኤልም ሰይፍ የሚመዝዙ ስምንት መቶ ሺህ ጽኑዓን ሰዎች ነበሩ። የይሁዳም ሰዎች አምስት መቶ ሺህ ነበሩ። ሕዝቡንም ከቈጠረ በኋላ ዳዊትን ልቡ መታው። ዳዊትም እግዚአብሔርን፣ ባደረግሁት ነገር እጅግ በድያለሁ። አሁን ግን አቤቱ፣ ታላቅ ስንፍና አድርጌአለሁና የባሪያህን ኃጢአት ታርቅ ዘንድ እለምንሃለሁ አለው። ዳዊትም አልዶ በተነሣ ጊዜ የእስራኤል ቃል ወደ ዳዊት ባለ ራእይ ወደ ነቢዩ ወደ ጋድ እንዲህ ሲል መጣ። ሄድ፣ ለዳዊትም እግዚአብሔር እንዲህ ይላል ሦስት ነገሮች በፊትህ አኖራለሁ፣ አደርግብህ ዘንድ ከእነርሱ አንዱን ምረጥ ብለህ ንገረው አለው። ጋድም ወደ ዳዊት መጥቶ የሦስት ዓመት ራብ በአገርህ ላይ ይምጣብህን ወይስ ጠላቶችህ እያሳደዱህ ሦስት ወር ከእነርሱ ትሸሽን ወይስ የሦስት ቀን ቸነፈር በአገርህ ላይ ይሁን? አሁንም ለላከኝ ምን መልስ እንደምሰጥ አስብና መርምር ብሎ ነገረው። ዳዊትም ጋድን እጅግ ተጨንቄአለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ እንውደቅ፣ በሰው እጅ ግን አልውደቅ አለው። ዳዊትም ቸነፈሩን መረጠ። የስንዴም መከር ወራት በሆነ ጊዜ ቸነፈሩ በሕዝቡ መካከል ጀመረ። ከሕዝቡም ሰባ ሺህ ሰው ሞተ። የእግዚአብሔርም መልአክ ኢየሩሳሌምን ያጠፋት ዘንድ እጁን በዘረጋ ጊዜ እግዚአብሔር ስለ ክፉው ነገር አዘነ። ሕዝቡንም የሚያጠፋውን መልአክ እንግዲህ በቃህ፣ እጅህን መልስ አለው። የእግዚአብሔርም መልአክ በኢያቡሳዊው በአርና አውድማ አጠገብ ነበር። ዳዊትም ሕዝቡን የሚመታውን መልአክ ባየ ጊዜ እግዚአብሔርን፣ እነሆ እኔ በድያለሁ፣ ጠማማ ሥራ እኔ አድርጌአለሁ፣ እነዚህ በጎች ግን እነርሱ ምን አደረጉ? እጅህ በእኔና በአባቴ ቤት ላይ እንድትሆን እለምንሃለሁ ብሎ ተናገረው። በዚያም ቀን ጋድ ወደ ዳዊት መጥቶ ውጣ፣ በኢያቡሳዊው በኦርና አውድማ ለእግዚአብሔር መሠዊያ ሥራ አለው። ዳዊትም እግዚአብሔር እንዳዘዘው እንደ ጋድ ነገር ወጣ። ኦርናም ሲመለከት ንጉሡና ባሪያዎቹ ወደ እርሱ ሲመጡ አየ። ኦርናም ወጥቶ በንጉሡ ፊት በምድር ላይ በግንባሩ ተደፋ። ኦርናም ጌታዬን ንጉሡን ወደ ባሪያው ያመጣው ምክንያት ምንድን ነው? አለ። ዳዊትም መቅሰፍቱ ከሕዝቡ ላይ ይከለከል ዘንድ አውድማውን ከአንተ ገዝቼ ለእግዚአብሔር መሠዊያ ልሠራ ነው አለው። ኦርናም ዳዊትን ጌታዬ ንጉሡ እንደ ወደደ ወስዶ ያቅርብ። እነሆ ለሚቃጠል መሥዋዕት በሬዎች፣ ለሚቃጠልም እንጨት፣ የአውድማ ዕቃና የበሬ ቀንበር አለ። ንጉሥ ሆይ ይህን ሁሉ ኦርና ለንጉሡ ይሰጣል አለው። ኦርናም ንጉሡን አምላክህ እግዚአብሔር ይቀበልህ አለው። ንጉሡም ኦርናን እንዲህ፣ አይደለም ነገር ግን በዋጋ ከአንተ እገዛለሁ ለአምላኬም ለእግዚአብሔር የሚቃጠል መሥዋዕት ያለ ዋጋ አላቀርብም አለው። ዳዊትም አውድማውንና በሬዎቹን በአምሳ ሰቀል ብር ገዛ። በዚያም ዳዊት ለእግዚአብሔር መሠዊያ ሠራ፣ የሚቃጠልና የደኅንነትንም መሥዋዕት አቀረበ። እግዚአብሔርም ስለ አገሪቱ የተለመነውን ሰማ፣ መቅሠፍቱም ከእስራኤል ተከለከለ።